አሸናፊው የክርስቲያን ኑሮ ምዕራፍ ሰባት የመገናዘብ ዋጋ ኢያሱ ምዕራፍ አምስት ቁጥር አስራ ሁለት የእስራኤልም ልጆች በገልገላ ሰፈሩ። ከወሩም በአስራ አራተኛው ቀን በመሸ ጊዜ በያርኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ እንጎቻ፣ ቆሎም በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከናንን ምድር ፍሬ በሉ እንደዚህም ሆነ ኢያሱ በያርኳ አጠገብ ሳለ አይኑን አንስቶ ተመለከተ ነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር እያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህኒ አለው እርሱም አይደለውም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ፣ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ ቆምባት ስፍራ የተቀደሰ ነውና ጫማህን ከእግሪ አውልቅ አለው። ኢያሱም እንዲሁ አደረገ። ኢያሱ ምዕራፍ አምስት አስር እስከ አስራ አምስት የሚገጥሙንን መንፈሳዊ ውጊያዎች ለመጋጠም ስንዘጋጅ ባለፉት ሁለት ምዕራፎች ከእስራኤል ልጆች ጋር በዮርዳኖስ ዳርቻ ነበር። ከዚህ በፊት እንደተናገርኩት ተናገርኩት ጌልገላ ለሁሉም ነገር የመክፈቻ ቁልፍ ስፍራ ሆኖላቸዋል። እንደማምነው ለእኛም የልብ ምርምር ስፍራ ሳይሆን አይቀርም። ለመማር ቀለል ያልሆኑ ቀላል ያልሆኑ ትምህርቶችን እዚያ ተምረናል። ነገር ግን ከጴንጤቆስቴ ቀራንዮ መቅደም እንደነበረበት አስታውለናል። የሕይወትዋ ወንዝ ደግሞ ከእግዚአብሔር ዙፋን ፊት ወደ አማኞች ልብ ከመፍሰሱ በፊት እኛ ምእመናን ህዝቡ ለራሳችን በፍጹም የሞትንና ለራሳችን በፍጹም የሞትንና ለእግዚአብሔር ፈቃድ የተሰጠን መሆን አለብን። ጥቂቶቻችሁ እንዲህ ሳትሉ አልቀራችሁም። ይህ ሁሉ አስፈላጊ ነውን? እንዲህ ያለ ታላቅ መስዋዕትነት ይፈለግብኛልን? ስጋዬ ልጨቁንና ስለ እግዚአብሔር ብዬም የሚደርስብኝን ሁሉ እታገሳለሁ። ታዲያ ይህን ያህል ረጅም ጎዳና መጓዝ ይኖርብኛልን? በእውነቱ በአብዛኛው መጨነቅ፣ መጠበብና መቃተት የሌለበት የክርስቲያንነት አኗኗር መኖር አንችልምን? እርግጥ ነው ለዚህ ጥያቄ መልሱ አዎን ነው። አዎን፣ እርግጥ ነው ይቻላል። ሰዎች ዛሬ በሁለተኛ ማዕረግ በረከት በቃን ብለው የሚኖሩ መሆናቸው የማይካድ ነገር ነው። ስለዚህ ነው ዛሬ ባስጊው ሰዓቷ የእግዚአብሔር ቤተ ክርስቲያን ከሰማዊ ምንጮችና ከሰማዊ ስልጣን ጋር ጎን ለጎን ልትራመድ ያልቻለችው። በእግዚአብሔር መንፈስ የተሞላ ሰው ብቻ ለእግዚአብሔር የሚቃጠልና በአዲስ ጌዳን ትምህርት መሰረት የተቀደሰ አኗኗር የሚኖር ሰው ብቻ የዛሬቱን ዘመን ቤተ ክርስቲያን ሁኔታና ጥሪ ሊገጥም ይችላል። መቶ በመቶ ለኮሚኒዝም የታመኑ በብዙ ሚሊዮኖች የሚቆጠሩ ሰዎች መቶ በመቶ ለክርስቶስ በታመኑ በጥቂቶች ክርስቲያኖች ብቻ ሊገቱና ሊሸነፉ እንደሚቻል በሙሉ ልቤ ያምናለሁ። ታዲያ የት አሉ? ብዙውን ጊዜ የሚያሳዝነው የሃይማኖትን ትምህርት ያላቸውና ለማናቸውም ነገር መልሱን ከመጽሐፍ ቅዱስ አለን ብለው ከሚመኩ አብዛኞቹ ለጌታችን ያልተሰጡ ያልተቀደሱና፣ ለራሳቸው አኗኗር የሞቱ አለመሆናቸው ነው። መጽሐፍ ቅዱስን መርምረው ያወቁና ዛሬም እግዚአብሔር በዓለም የሚሠራውን ሁሉ እናስተውላለን የሚሉ ጊዜ አጭር መሆኑን ለጌታችንም በቅርብ ጊዜ የሚመጣ ስለሆነ ከዚህ በኋላ ጊዜው እንደሚያልፍ የሚያውቁ ሰዎች ብዙውን ጊዜ የቤተ ክርስቲያንን ማሟሟቂያዎችና ማንቀሳቀሻዎችን እንዲሰሩ ይጥራሉ። የክርስቲያን ቤተ ክርስቲያንን ልዩነትና ለመስማማት ለማስወገድ ሲሞክሩ ይታያሉ። ማንቀሳቀሻ ሞተሮቻቸውም የእግዚአብሔርን የመንፈስ ቅባት ያጡ ስለሆኑ ዝገዋል። በሃይማኖት ትምህርትና በአእምሮ ትክክለኞችና እውነተኞች የሆኑ ሰዎች በልባቸውና ባኗኗራቸው ስህተተኞችና ሐሰተኞች ሆነው መገኘታቸው የሚያሳዝን ታላቅ መቅሰፍት ነው። ምን ነው የጊዜያችንን ሁኔታ ደደብነትና ደንዳናነት ባየንና ጊዜው ሳያልፍ ለጌታችን ለኢየሱስ ክርስቶስ መቶ በመቶ ለመሰጠት ምኞቱ ልባችንን እንደገና በማረከ ከጠላት ጋር ውጊያ ሳን ጀምር በገልገላ የምንማራቸው ሁለት ትምህርቶች ቀርተውልናል። እስካሁን ድረስ ገልገላ የመታሰቢያ የትንሣኤ የማስወገጃና የማደሻ ስፍራ እንደሆነ ተምረናል። እዚያም ከእግዚአብሔር ጋር የነበረንና በለመጠን ባለመጠን ባለመጠንቀቃችን የተወሰደብን አንዳንድ አንድነት እንደገና ታደሰ። በመጽሐፈ ኢያሱ ካሉ ቁጥሮች ደግሞ አሁን በእነዚህ ቁጥሮች ገልገላ የመገናዘቢያና የገለጻ ስፍራ መሆኑን ላሳያችሁ እፈልጋለሁ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ ለእግዚአብሔር ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከናንን ምድር ፍሬ በሉ። ኢያሱ አምስት አስራ ሁለት የእግዚአብሔር ቃል ሆነው በዚህ ክፍል ሶስት ተከታታይ ቀኖች እንደተቀመጡ አስተውል። በአስራ አራተኛው ቀን ፋሲካን አከበሩ። በነጋውም ከምድርቱ ፍሬ በሉ። ከዚያ ቀጥሎ ባለው ቀን መናው ቀረ። ለታዛዦች ልጆች እግዚአብሔር እንዴት በቶሎ እንደሚመልስላቸው ተመልከት። የእግዚአብሔር ሕዝብ ከእርሱ ስታረቁ፣ የሰማይ ኃይሎች እንዴት በፍጥነት ይሠራሉ። የምድሪቱን ፍሬ ብቻ በበሉበት ልክ በዚያች ቀን ከብዙ መቶ ዓመታት በኋላ ኢየሱስ ክርስቶስ ጌታችን ከመቃብር ተነሳ። የምናገኘው ሁሉ የሚመነጨው ከሙታን ከተነሳው ከአሸናፊው ጌታችን መሆኑን ይህ በስዕል መልክ አያስረዳምኒ? አንድ ክርስቲያን ክርስቶስ በውስጡ እንዳደረ ማመን ሲጀምር፣ ድሉንም ማሰብ ከኃይሉ ምንጭ መቅዳት ሲጀምር በሙሉ አዲስ የሆነውን አገር እንደ ረገጠ ይሆናል። ሃይማኖቱ በክርስቶስ መስቀል የተተከለ የእግዚአብሔር ልጅ ከእግዚአብሔር ዙፋን ጋር ግንኙነት ስላለው አሁን ይኸው ሃይማኖቱ ሲያፈራ ያገኘዋል። ወደ ቀራኒው መስቀል ብቻ ሳይሆን በሰማይ ዙፋን ወደ ተቀመጠው ወደ ክርስቶስ መመልከት በክርስቲያን ሕይወት ውስጥ አዲስ የኑሮ ጣዕምና የልብ ተመስጦ አይደለምኔ? በየቀኑና በየደቂቃው ፍጹም የሆነ የተሟላ የሰማይ ኃይል ከእርሱ እያገኘን የሞተልን ክርስቶስ እርሱ ራሱ ሕይወታችንን መሆኑን እንገነዘባለን። የፍላጎታችን አእምሮታችንና ምኞታችን ሁሉ ምንጭ በርሱ ነው። እርሱም ከሙታን የተነሳና የሙታን ሁሉ በኩር የሆነው ነው። መና የምድረ በዳ ምግብ ነበር። ለምድረ በዳ ጉዞ ምቹ ነበር። እህል እስኪያገኙ ድረስ በምድረ በዳ ለፍላጎታቸው በቂ ነበር። እግዚአብሔር ለልጆቹ በሚሰጣቸው ስጦታዎች መካከል ማቋረጥ አይገኝም። በአካባቢያችን ሁኔታዎች ተደናግረን በመገረም እንግዲህ ምን ሊያደርግብን ያስብ ይሆን ብንል ብለን እንድናስብ የሚያደርጉ ጊዜ አይጠፋም። ልባችንም በስቃይና በሐዘን የሚሞላበት ጊዜ አለ። ነገር ግን ከእግዚአብሔር ዙፋን የሚሰጠን የሰማይ ብርሃን ምንጊዜ ማያቋርጥም። ይህ ልዩነት ግን አለ። እግዚአብሔር ሁል ጊዜ ልጆቹን በመድኃኒታችን በኢየሱስ ክርስቶስ ከተሰጠን የደህንነት አኗኗር ወዳልተገለጡና አዲስ ወደ ሆኑ ስፍራዎች ይመራናል። የተለየና ያልተለመደ ከሆነ ከበረሃምና ለይቶን ከትንሣኤው ኃይል የሚመነጩትን የጸጋ ስጦታዎች ሊሰጠን ይፈልጋል ክርስቲያኖች መሻሻልና ወደፊትን መገስገስ የሚችል መሆኑን የማይገነዘቡ እንዴት ያሉ አመንቺዎች ናቸው! እግዚአብሔር እንደሚለውጠው የምንጠራጥር እንዴት ያለን አመንቺዎችና ወላዋዮች ነን! በማንኛውም የኑሮ ክፍሎች እንደሚደረገው ሁሉ በዕድሜ እየገፋን በሄድን ቁጥር መለወጥ ወይም ማሻሻል የሚለውን ሀሳብ እንደምንጠላና እንደምንጠራጠረው እርግጥ መሆኑን አውቃለሁ። የድሮዋ ቤት፣ የድሮዋ አኗኗር፣ የድሮዎቹ አመሎች፣ ጠባዎችና ጨዋታዎች፣ የድሮዎቹ ወዳጆች ሁልጊዜም የተሻሉ ናቸው። እነርሱም መተው አስቸጋሪ ነው። እግዚአብሔር ለልጆቹ በሚሰጠው ማሰልጠኛ ውስጥ አንድ የመታሰብ ቀን ይደረሳል። እስከዚያች ቀን ድረስ የድሮዎቹ መንገዶች፣ ስራዎችና አኗኗሮች ለእግዚአብሔር ስራ መንገድ ሲያዘጋጁ ኖረዋል። ከዚህ በኋላ ግን ለክርስቲያን ውጊያዎች ስነ ስርዓትና በቂ ትምህርት መሆናቸው ቀርቷል። የተወደድክ ክርስቲያን ሆይ ለእርሱ ከምትሠራው አገልግሎት አንተ ራስህ ለእግዚአብሔር ከሁሉ የበለጠ ክቡር ዕንቁ መሆንህን ሁልጊዜ አስተውስ። እንድትፈጽመው እርሱ የሚሰጥህ ማናቸውም ሥራና መከራ ሁሉ በክርስቶስ ኢየሱስ ሙሉ ሰው ወደ መሆን ወደ ክርስቶስ ፍጹም አካል የሚያደርስ መሆኑን ተገንዘብ። ስለዚህም እግዚአብሔር ሁል ጊዜ ልጆቹን ሊመራቸው ሊለውጣቸው ሊያዘጋጃቸው ለጸጋውና ለስልጣኑን ባለ ጠግነት ሊያሰናዳቸው ይፈልጋል። ወዳጄ ሆይ እስቲ አኗኗሪህን መርምር። በጊዜያዊ የመንፈስ ሞቅታ በመንፈሳዊ ተመስጦና በስሜታዊ ስብሰባዎች አትመካ! እነዚህ ሁሉ የክርስቲያን አለመብሰል ምልክቶች ናቸው። እነዚህ በሕፃናት መደሰቻ ስፍራ መሆን የሚገባቸው ናቸው። ይህን ማን ማለት እንደሆነ አስታውላለን። እንዲህ ነው። በእግዚአብሔር መንፈስ የተመራ ሰባኪ በቤተ ክርስቲያናችሁ ወይም መንደራችሁ መጥቶ ስሰብክ ስትሰሙ፣ ስለ ኃጢአታችሁ ታለቅሳላችሁ። ለወደፊቱም ደህና ክርስቲያኖች ለመሆን ትወስናላችሁ። ለሁለት ወይም ሶስት ቀን መጥፎ ጨዋታ አነጋጋሪን ጨዋታ አነጋገርን ሁሉ ትጥላላችሁ። ነገር ግን ሳምንት ሳይሞላ ወደ ድሮው ስራችሁ ትመለሳላችሁ። ለእግዚአብሔር ጎበዝና ብርቱ ሰው ልትሆን ትፈቅዳለህን? ሰይጣን እየፈረጠጠ ስሸሽ ልታይ ትመኛለህን? እንግዲያውስ የምድሪቱን ፍሬ ብላ። ኢየሱስ ክርስቶስ የተራቡትን በበጎ ነገር ይሞላቸዋል፣ የሚጓጓውንም ነፍስ ያረካል። ዛሬም ልመራህ መንፈሳዊ ዓላማዎችን ለማየትና የክፉን ኃይል በስሙ እንድትደመስስ ክርስቶስ ራሱ ያንተ ነው። በመስቀሉ ኃይል የክርስቲያንነት አኗኗር የመፍራቱ ወራት ይድረስ። ከእግዚአብሔር ዙፋን ይመገብ። የክርስቲያን ሃይማኖት ሀሁ ማለት የመጀመሪያ ትምህርት ተውና ከሙታን በተነሳው በክርስቶስ በዓል እያደረገ እግዚአብሔር ኃይሉንና ችሎቱን ሰጥቶ በእርሱም ከክፋት ጋር በምታደርገው መጋደል ታላቅ አርበኛ እስኪያደርግ ድረስ በእርሱ ጽና። ገልግላ የመገናዘቢያ ስፍራ ሆነ። የምድር በዳ ጉዞ አለቀ። የአጤተኛነት ኑሮ ተወገደ ለበረሃ የሚመቸው ምግብ ተቋረጠ ህዝቡ ከበረከት አገር አዲስ ሕይወት ይቀላቀሉ እኛም ከሙታን በተነሳው ክርስቶስ የበጎን ነገር ሁሉ ምንጭ አግኝተናልና ነገር ግን ገልገላ ሌላ ተጨማሪ ነገር እንደ ነበረ ላሳይ ወዳለሁ ገልገላ የገለጻ ስፍራ ነበር አሁን እስራኤላውያን ለጦርነት ተዘጋጅተዋል በአገሪቱ የሚገኘው ባለጋራ ለማሸነፍ በአገሪቱ ፍሬ በዓል አደረጉ። አሁን እያሱ ከተማይቱን ልሰልልና የሚያስፈልጉትን ለመገመት ይወጣል። እያርኮ የማትበገር መስላ በፊቱ ተደቅናለች። ነገር ግን ሳትማረክ ወደ ኋላ መቅረት የለባትም። ያ በምድረበዳ ጉዞና ጦርነቶች የሰለጠነ ጄኔራል ራሱን እንዲህ ስል እንደሚጠይቅ አምናለሁ እነዚህን ቅጥሮች ለመውጣት ስንት መሰላሎች ያስፈልጉኝ ይሆን? እነዚህንም ታላላቅ መዝጋዮች ለማድቀቅና ገፍቶ ለመጣል ስንት መስበሪያዎች ያስፈልጉኝ ይሆን? አንድ ሰይፍ የመዘዘ ሰው ድንገት ከፊቱ ቆመና አፈጠጠበት። ኢያሱ ግን በድፍረት እንዲህ ስል ይጠይቀዋል። ከእኛ ወገነህ ወይስ ከጠላቶቻችን ወገነህን? ለኢያሱ የተሰጠው ምላሽ እንደ ቀን ብርሃን የጠራ ነበር። እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ያለ አንዳች ማመንታት በዚህ ታላቅ የጦር አዛዥ እግር ስር በግንባሩ ተደፋ። ይህ ታላቅ የጦር አዛዥ ከአርባ ዓመታት በፊት ለሙሴ በተናገረው ቃል አሁንም ለኢያሱ ይናገራል። አንተ የቆምህበት ስፍራ የተቀደሰ ነውና ጫማህን አውልቅ አለው። ዘጸአት ሶስት አምስት ለምጻሙ ስለ ነጻ በእግሩ ወድቆ የሰገደለት ሰው ይህ የጦር አዛዥ ነበር። ጴጥሮስ በጀልባይቱ ውስጥ በግንባሩ ተደፍቶ ጌታ መሆኑን የመሰከረለት አዳኝ ይህ እንጂ ሌላ አይደለም። ዮሐንስ ስለ እርሱ በራእይ የነገሥታት ንጉሥ የጌቶች ጌታ ብሎ የሚናገርለት እሱ ነው። በዚያን ጊዜ ኢያሱን ለመገናኘት የመጣው መድኃኒታችን ጌታችን ኢየሱስ ክርስቶስ ራሱ ነበር። ለምን መጣ? በኢያሱ ፈንታ አዛዥ ልሆን ነውን? የኢያሱን ስልጣን ልወርስ ነው እኔ የመጣሁት ይላል። ራሱ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። የእግዚአብሔር ሰራዊት የተባለው በገልገላ ሰፍሮ ያለ ሕዝብ አይደለም። ነገር ግን በእግዚአብሔር ዙፋን ዙሪያ ዘወትር የሚኖሩና ለመታዘዝ ዝግጁ ሆነው በሰማያዊ ስፍራ ከሰይጣን ስልጣን ጋር የሚዋጉ በሰው አይን የማይታዩ መንፈሳዊያን ሰራዊት ናቸው። ስለዚህ ሰራዊት በእግዚአብሔር ቃል ውስጥ በብዙ ስፍራ እናነባለን። ያዕቆብ ከስደት ሲመለስ ያንን ሰራዊት አየ። የኤልሳዕ ሎሌ በሶሪያ ወታደሮች በተከበቡ ጊዜ በእነሱ ፋንታ ሊዋጉ የመጡትን የሰማይ ሰራዊት በዙሪያው አየ። ኢየሱስ ከጌቴሴማኒ ሲወጣ ሳለ ስለዚህ ሰራዊት ተናገረ። ከአፉ በምትወጣው አንዲት ፉጨት አስራ ሁለት ጭፍሮች መላእክት ከሰማይ ቀደው ሊወርዱና ጠላቶቹን ከመቅጽበት ሊያውድሙ ይችላሉ ይችሉ ነበር። ሞላው መጽሐፍ ቅዱስ ይህን ዓለም አሁን እየገዙ ስለሚኖሩት የክፋትና የጨለማ መናፍስት፣ በኋላም ኢየሱስ ዳግመኛ በሚመጣበት ጊዜ እነዚህን የክፋትና የጨለማ መላእክት ድል አድርገው ወደ ገሃነም ስለሚጥሏቸው የብርሃን መልእክት ይናገር የለምኔ። ኢያሱ በዚህ ታላቅ የጦር አዛዥ እግር ወድቆ ሲሰግድለት ራሱን ከታላቁ የጦር አዛዥ ስላስተባበረ በጠላት ላይ ለሚያደርጉትም ውጊያ ከታላቁ መሪነትን ተቀብሏልና የያርኮ ከተማ ያለ ውጊያ መውደቋን ምን የሚያስገርም ነገር አለበት? የተሟላ ሰራዊት ከኢያሱ ፊት እየፈረጠጠ ሲሸሽ እርሱም ሰባት አያላን ነገሥታትን በሰባት ዓመት አሸንፎ አገሪቱን ሲወስድ ምን የሚደነቅ ነገር አለበት? ይህ በሰማያት መላእክት ሲዋጉ ለተደረገው ማሸነፍ መግለጫ የሆነ ምድራዊ ውጤት ነው። እያሱ ለእግዚአብሔር ሰራዊት አለቃ ራሱን በመስጠት ከእርሱ ስለተሻረከ የያርኮ ቅጥር ያለ አንዳች ተኩስ ወደቀች። ገልገላ የገለጻ ስፍራ ነበር። የመጋደላችንን ምንጭና ሁኔታ ምን እንደሆነ፣ የማሸነፋችንንም ምስጢር እንድናውቅ ምን ነው መንፈስ ቅዱስ ይህን ቃል በልብና በልቤ ጽፎ ብገልጽልን በዘመናችን ዓለም በሚጓዙ በእግዚአብሔር በማያምኑ ሀያላን መንግስታትና ገዢዎች ባስተጀርባ በኮሚኒዝም ኃይል ለሞት በተወሰኑ 800 ሚሊየን ሕዝብ ባስተጀርባ ሆኖ የሚገፋፋ የሰይጣን ኃይል አለ። እውነትን ለማጣመምና ለመቃወም ከሚደረገው ደንዳናነትና የልብ ጨካኝነት ባስተጀርባ ወንዶችና ሴቶችም ወጣቶችም ስለ ክርስቶስ ወንጌል ግድ የለሽ እንዲሆኑ ከሚያደፋፍር ትምህርት ነገር ሁሉ ባስተጀርባ የዚህ ዓለም አምላክ አለ። እርሱም የማምኑትን አእምሮና ማስተዋል ልቦናቸውንም አሳወረ። ሚስት፣ ባል ወይም ልጆቻቸው የእግዚአብሔርን ቃል እንዳይቀበሉ ከሚደረገው ማናቸውም ሀሳብ ባስተጀርባ ከተበላሸ አኗኗርና ሕይወት ከተሰባበረው የወንጌል ምስክርነት ባስተጀርባ ሰይጣን ቆሟል። እሱም ፍርዱን የሚቀበልበት ቀን እየተቃረበ ስለሚያውቅ እንደተቃረበ ስለሚያውቅ በዚህ በመጨረሻ የጸጋ ዘመን ባለው ጥበብ፣ አቅም፣ የጦር ስልት፣ ጉልበትና ኃይል ይጠቀማል። ለወንጌል መልእክተኞች እየተዘጋ በሚሄደው በርድ ባስተጀርባ መልእክተኞቹም የጤና መታወክና ፈተናን ለመቋቋም ካለመቻላቸው ባስተጀርባ የሚስዮናንን ጣቢያዎችም እየተከታተሉ እንዲዘጉ ከሚያደርገው ባስተጀርባ ሚስዮናንን ማለት የወንጌል መልእክተኞችን እንዳንደግፍ ከሚያደርገን የገንዘብ እጦት ባስተጀርባ ሰይጣን ቆሞ ይስቃል። እርሱም የእግዚአብሔርን ልጆች ልብና ኪስ እንደ ጉጠት አጥብቆ ይዟል። ይህን በእግዚአብሔር ፊት እንናዘዝ። ከእንግዲህ የቀረን ለሁላችንም ወይ መታደስ ወይም መጥፋት ነው። በዚህ አይነት ለሚመጣው ጥሪና የጊዜ ሁኔታ መልሳችን ምንድን ነው? ምን ማድረግ እንሞክራለን? ሰዎችን ወደ ቤተ ክርስቲያናችን የሚስቡ ስለሚመስሉ ልዩ ልዩ ከባድና አዳጋች የሆኑ ሙከራዎችን እንወጥናለን፣ እንሰማራበታለን። የሚያጓጉ ማስታወቂያዎችና ሽማግሌዎችን እናቀርባለን፣ ሽልማቶችን እናቀርባለን። ሰዎችን ከወንጌል ድምፅ ስር ለማድረግ ብዙ ገንዘብ እናጠፋለን። ይህ ሁሉ ተደርጎ ተሰርቶበት ሲያበቃ ደቀን፣ ተጎስመን፣ ተጎሳቁለን እግዚአብሔር አልረዳንም እያልን ተስፋ ቆርጠንና ተደናግረን ውጊያውን፣ ጦርነቱንና መጋደሉን እናቋርጣለን። ምን ማድረግ ይቻላል? ደግሞስ ምን ጎደለ? ከሰማይ በታች ባለው አቅምና ዘዴ ሁሉ ተሰርተንበታል። ከተሞቻችንን በወንጌል ማስታወቂያዎች፣ ጽሁፎች አጊጠናል። ታላላቅ መንፈሳዊ ስብሰባዎችና ዘመቻዎች አድርገናል። ነገር ግን አልፎ አልፎ ከሚገኙት ከጥቂቶች በቀር ውጤቱ ፍሬቢስና ባዶ ሆኖ ተገኘ። በዚህ ዘመን ወደ ክርስቶስ ኢየሱስ የሚመጡት በመቶ የሚቆጠሩ ሳይጣን የሚማርካቸው በሚሊዮን ይቆጠራሉ። ነገር ግን የጦር ቃችን ስጋዊ አይደለምና ምሽግን ለማፍረ ለመስበር ግን በእግዚአብሔር ፊት ብርቱ ነው አንደኛ ቆሮንቶስ አስር አራት ይህን ቃል እንድታስተውልና ልብህ እንዲይዝ መንፈስ ቅዱስ ልቦና አይን ያብራ ጌታችን ኢየሱስ ክርስቶስ በዚህ ዓለም በነበረበት ጊዜ ሁሉ ከእነዚህ ጠላቶች ጋር ጊዜ ብዙ ጊዜ ተጋፍጦ ነበር በበረሃ ተጋፉት በጌተ ሰማኔ በሙሉ ኃይል ተነሱበትና አባቴ ሆይ ይህችን ጽዋ ሳልጠጣት ትለፍ እንዲል አደረጉት ላደረጉት ግን አምላኬ ሆይ አንተ እንደምትፈቅድ እንጂ እኔ እንደምወደው አይሁን በማለት አሸነፋቸው። በመስቀል ላይ ሳለም ሰይጣን ባለው መሳሪያና ጉልበት ተዋጋውና የእግዚአብሔር ልጅ እንደሆንክ ከመስቀል ውረድ አለው። በመሞቱ ግን ተቃወማቸውና አሸነፋቸው። እነሱ እንዳይሞት ታግለው ነበር። ከሙታንም ተነስቶ ከባለሥልጣኖቻቸው ከአለቅነትና ከዙፋናት ከጌትነትና ከባለመረጎቻቸው በላይ ወጥቶ ስልጣናቸው እንደመሰሰ ወደ ሰማይም ሲያርግ እነሱን አራገፈና ከሁላቸው በላይ ራስ ሆነ። ሁሉንም ከእግሩ በታች አስገዛለት። አስተውል፣ አስገዛለት ይላል እንጂ ያስገዛለት አላይልም። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ኤፌሶን 1 22 23 መንፈሳውያን ጠላቶቻችንን በስጋዊ ዕቃ ጦር ለመውጋት ስንሞክር እግዚአብሔር ይቅር ይበለን። ሊደረግ አይችልም። በማቀድ፣ በማስታወቂያ፣ በመንፈሳዊ ዘመቻ አንድ ውጤት እናስገኛለን ብለን ስንታገል፣ እንደ እውነቱ ከሆነ ግን ምንም ስለማናስገኝ እግዚአብሔር ይማረን። የመጋደላችን ዕቃ ጦር ስጋዊ ነገሮች መሆን እንደማይገባቸው አላስተዋልንም። እኔ የተቀደሰ ሕይወትና አኗኗር እንድትኖር ለክርስቶስ መቶ በመቶ ተሰጥተሃልን? የተገለጡልን ኃጢአቶች ሁሉ ለመተውና ለማስወገድ ወሰንሃልን? የተሟላና ፍጹም የሆነ ሥልጣንና ኃይል ካለው ከኢየሱስ ጋር በሃይማኖት ለመሻረቅ በሙሉ ልብ ወሰንሃልን? ይህን አድርገህ እንደሆነ የጌታችን ቤተ ክርስቲያንን እንደ ገና ሳይፏን መዘህ እንደሚያይ እያምዘገዘገች በብሉይ ኪዳን አነጋገር እንዴት እላለች? የእግዚአብሔርና የጌዴዮን ሰይፍ በዚህ ይቻላት ላይ አለ ጌታ ኢየሱስ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏት። ማቴዎስ 16፥18 በመስሪያ ቤት ከመጽሐፍት መኪና ባስተኋላ ተቀምጣ ከጽሕፈት መኪና ባስተኋላ ተቀምጣ ለጌታዋ ምን ማድረግ እንደምትችል የምታስብ ተራ ሰው የሆነች ልጃገረድ ከሰማይ ጌታችን ጋር ብትሻረክ ማንም ልቃወሞ የማይችል ምስክርነት ልትሰጥ ትችላለች። ከርኩሳንና ሴተኞች ተሳዳቢ ጓደኞች ጋር በፋብሪካም ሆነ በማናቸው መስሪያ ቤት በሳምንት አምስት ቀን እየሰራ በእነዚህ ጓደኞች መካከል ለጌታ የሚደረግ ነገር የለም ብሎ ተስፋ በመቁረጥ የሚኖር ሰው የሃይማኖት ማለት ወደ ቀራኔው መመልከት ብቻ ሳይሆን ወደ እግዚአብሔር ዙፋን አቅንቶ ማየት መሆኑን ቢረዳ ለእግዚአብሔር ለማገልገል ሰማያዊ ጉልበት፣ ኃይልና ስልጣን ማግኘት ይጀምራል። ለራሳቸው መሃይማን ቢሆኑም በህፃናት የሰንበት ትምህርት ቤት ለሚያስተምሩ ወንድና ሴት ልጆች ዘዴውንም ለማያውቁበት በእግዚአብሔር ዙፋን ላይ ካለው ከክርስቶስ ጋር የሚተሳሰሩበት ቀን ይመጣል። ያ ቀን እግዚአብሔር መስራት እያርኮችም መውደቅ ይጀምራሉ። ባሏ ክርስቶስን አልቀበልም ብሎ ቤቷ ንብረቷና ትዳሯ ለተከፋፈለ ተራ የቤት እመቤት ሃይማኖቷ ሁሉን በሚችል ጌታ መሆን የምትገነዘብበት ጊዜ ይመጣል። ሁሉን በሚችል ጌታ የተደረገ ሃይማኖትም ኃይልና ብርቱ ይሆናል። በዚህን ጊዜ ሰውየው በሞላ ሕይወቱ ያቃተውን እግዚአብሔር ሊያደርግ ጀመርና ሰውየው ይድናል። እግዚአብሔር የሚፈልግብን ጌታ ኢየሱስ ክርስቶስ ወደ ቤተ ክርስቲያን ልብ በማስገባት ያንዳንዱ የቤተ ክርስቲያኗ አባል ከእግዚአብሔር ዙፋን እንዲታሰር እንድናደርግ ነው። በያው ክርስቶስ ተማክረን ራሳችንና ያልን ሁሉ ለእርሱ ብናስረክብ እግዚአብሔር መስራት ይጀምራል። የቤተ ክርስቲያን መታደስ ይመጣብናል። ነፍሳትም ይባረካሉ፣ ይድኖንማል። ቤተ ክርስቲያንም እንደ ብርቱና ጽኑ ሰራዊት እንደ ገና መጓዝ መዝመት ትጀምራለች።